ሙሉጌታ ዘውዴ ነው ስ ይሄ መልካም ነገር ነው ማለት ነው። ምክክር ካል የለ ንግግር ካል የለ ዝም ብሎ እንትን ማለት ያው ዞሮ ዞሮ ጥላቻ ነው። ጥላቻ መደምሰስ የሚቻለው ማጥፋት የሚቻለው በንግግር ነው፣ በመቀራረብ ነው። ስለዚህ ተቀራርቦ መነጋገርና መዋያት መልካም ነው፣ እውነት ከሆነ በእውነት ላይ የተመሰረተ ከሆነ ስለዚህ እኔ በበጎነቱ ነው የማየው። የአንድ ሀገር ዜጋ እንደዚህ ሲሆን መደራደሩ ጥሩ ይመስለኛል። ለእኔ ከጸብ ጥፋትና ውድመትና ሀገርን መበታተን ነው፣ ግን አንድ ለመሆንና ይሄ ሁሉ ነገር በይቅርታ ታልፎ መደራደሩ ጥሩ ይመስለኛል። ስም እኔ ደሳሌም ወለቦ አንድ ግጭት ሲፈጠር ለምሳሌ ኢኮኖሚም ይወድቃል፣ ደግሞ የኢራብ ኬዝ ይመጣል ብዙ ችግሮቹ ይመጣሉ። ስለዚህ በዛ ምክንያት ያው ያለፈው ነገር አለፈ። ስለዚህ አሁን ወደፊት አንዱ ከአንዱ ጋር እንትን ብለ ተከባብረን፣ አንዱ ከአንዱ ጋር እንትን ማለት በጣም ይገባኛል ነው የምትለው ማለት በሰላም ውይይቱ ያስፈልገኛል እንደዛ ነው እ ምለው ሰላም ሲኖር ነው እኛ እዚ ጋ በሰላም ገብተን በሰላም መውጣቱ፣ ሰላም አንዱ አንዱ ጋር ተከባብረን መኖሩ ነው እኛ በሰላም የምንገባው የምንወጣው። ስለዚህ ማለት ውይይቱ አሪፍ ነው። እንደዚህ ብቀጠል ውይይቱ ብዙ ማለት ሰላም ያመጣለሁ ብሌ ነው የሚገምተው። እንደ ህመም ህመም ነው ያመኛል። ህመም ነው አሁን። አሸባሪ ተብሎ የተፈረጁ ብዙ ሕይወት ያጠፉ ብዙ ንብረት ያወደሙ አንዳንድ፣ በእውነት ከጥላቻ ነጻ ሆኜ ነው የምናገረው። ጥላቻ ብቻ አይደለም፣ ንብረት ስንት ንብረት የወደመ ስንት ሕይወት ያጠፉ ሰዎች አሁን እነሱ እዛ ውስጥ ለኔ በርግጥ ይከብደኛል፣ እንደ ሰው ይከብደኛል። ዞሮ ዞሮ እንግዲህ መንግስት ከፈቀደ እኔ፣ መንግስት ተመርጠዋል። ህዝብ መርጠነዋል። የመረጥነው መንግስት ነው። ለምን እንዳደረገም ባናውቅም ዝም ብለን እኛ ገብተን መፈትፈትም ስለማንችል እንደ ሰው እንደው እኔ በግሌ እቃወማለሁ። በግሌ እንደ ሰው ተቃዋሚ ነው መሆን የሌለበት ነው፣ ወቅቱም አይደለም ብዬ ነው እምለው። ጸጸት ሊኖር ይችላል። ስለዚህ ያው ምል ነገሩን ታልፎ በልህ የተደረገ በግፊት የተደረገ ነገር አለ። ጸጸትን በሚመለከት ስለ እንትን ስለሚለው መደራደሩና በይቅርታ መታረቁ ይጠቅም ይመስለኛል። ከይቅርታ ብዙ ነገር አለ ማለት ራስን ጥያቄ በምታቀርብ ጊዜ ህሊናው ሊጸጽተው ስለሚችል መደራደሩ ጥሩ ይመስለኛል በእኔ